ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ በመስተንግዶና በአሽከርካሪነት እንግዲህ ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምናምሻቸው የምሽትን ፕሮግራማችንን እናስተዋውቃቸው። በኦሮሚያና በሶማሊያ ክልል አዋሳኝ ወረዳዎች በተከሰተው ግጭት ውስጥ የተሳተፉና የሰው ሕይወት ያጠፉ የጸጥታ አካላትን ማንነት ከማጣራቱ ስራ በኋላ እንደሚገለጽ የመንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ ሚኒስትር አስታውቋል። ያላለቁ ስራዎች ስላሉ የፌዴራል ፖሊስ ስራውን እየሰራ ስለሆነ ያንን ተከታትለን ለወደፊት የምንገልጸው ይሆናል። ነገር ግን ይሄ ይሄ መረጃ የሚደበቅበት ምክንያትም የለም ግን ጊዜ ያስፈልጋል። ዶክተር ነገሪ ሌንጮ የሰጡትን መግለጫ ይዘናል። ድምፃዊ ፀሐዬ ዮሐንስ ያዜመውን ሳብሳ ማርኪኝ የተሰኘውን ነባር ዜማ በአዲስ ቅንብር በማዜም እና በሌሎችም ኢትዮጵያዊ ነባር ዜማዎችን በአዲስ ቅንብር በመስራት በመድረክ በመጫወት በእስራኤል እና በአውሮፓ ሀገራት ከፍተኛ ተወዳጅነትን አትርፏል። ኢትዮጵያ ሙዚቃ ለዓለሙ በጣም አዲስ ነው፣ አያውቁትም እና ሳውንዱ ሲሰሙት በጣም ዋው ስታፍ It's wonderful. Wow, it's Ethiopian music. I never knew that Ethiopian music is such wonderful. They're really excited. በጣም ተደሰቱ። እንደዚህ የሚያስደስታቸው ድምፃዊ ጊሎ ያሎ የጋቢና እንግዳችን ሆኖ በዚህ ቻሪፍ ታክሲ ይሳፈራል። ሁለተኛውን ክፍል ዛሬ እናቀርብላችኋለን። ወደ ሶስተኛው ዘገባችን ስናልፍ ደግሞ ያለፈው አመት የኢትዮጵያ የምጣኔ ሀብት እድገት መለኪያዎች፣ በተለይ የእናንተን ኪስ የሚመለከተው ጉዳይ ላይ እናተኩራለን። ጭማሪ ማለካልን የእስከ ዛሬዎቹ የውጭ ምንዛሪ ማስተካከያዎች ማርጅናል ወይም አነስ ያለ የኤክስፖርት ጭማሪ ነው ማምጣት የቻሉ። የምጣኔ ሀብት አማካሪው ጌታቸው ተክለማርያም ዝርዝሩን ይዟል። ሙሉ ዘገባውን እንግዲህ ይዘን እንቀርባለን ማለት ነው ጊዜ ከበቃም ጊዜ ከበቃን ደግሞ ሙዚቃዎች ይኖሩናል፣ ሌሎች ዘገባዎችም እንጨምራለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ባለፈው ቅዳሜ የሶማሊያ መዲና ሞቃዲሾ ውስጥ ወደ 300 የሚጠጋ ሰው ያለቀበትና ከ አራት መቶ በላይ ያቆሰለውን ግዙፍ ፍንዳታ ያደረሱትን በማውገዝ በብዙ ሺዎች የተቆጠረ ህዝብ ሞቃዲሾና ሌሎች ከተማዎች ውስጥ ሰልፍ አካሄደ። ትናንት ረቡ የተቃውሞ ሰልፉ የተካሄደው ህዝቡ በብዛት ወጥቶ ለጥቃቱ ሰለባዎች ጸሎት እንዲያደርስ የሞቃዲሾ ከንቲባ ያደረጉትን ጥሪ ተከትሎ ነው። የሶማሊያ መዲና የሶማሊያ መንግስት መኪና ላይ በተጫነ ቦምብ ፍንዳታውን ያደረሰው ጽንፈኛው ቡድን አልሸባብን ተጠያቂ አድርጓል። የትናንቱ ሰልፍ ከመካሄዱ አስቀድሞ ራሳቸው ላይ ቀይ የጠመጠሙ ወጣት ወንዶች በከተማዎቹ እየተዘዋወሩ የንግድ ቤቶችን በግድ አስዘግተዋል። ቶጎ ውስጥ በጸጥታ ኃይሎችና የፕሬዚዳንት ፎሬ ኛ ሲቢኔ አገዛዝን እንዲያበቃ በጠየቁት ተቃዋሚ ሰልፈኞች መካከል በተፈጠረ ግጭት ቢያንስ አራት ሰዎች መገደላቸው ተገለጠ። ዛሬ የቶጎ የጸጥታ ሚኒስትር ኮሎኔል ዳሜ ሄሚ ያርክ በሰጡት መግለጫ ዋና ከተማዋ ሎሜ ውስጥ አንድ ሰው፣ ሶስት ሰዎች ደግሞ ሁለተኛ ትልቋ ከተማ በሆነችው ሶዶኪያ ውስጥ መገደላቸውን ገልጸዋል። ከትላንቱ ግጭት በተያያዘ ስልሳ ተቃዋሚ ሰልፈኞች መታሰራቸውንም ባለስልጣናቱ ጨምረው አስረድተዋል። አፍጋኒስታን ውስጥ የታሊባን ኃይሎች በአንድ የጦር ሰፈር ላይ ጥቃት አድርሰው በትንሹ አርባ ሶስት ወታደሮችን መግደላቸውን የሀገሪቱ የመከላከያ ሚኒስትር አስታወቀ። ካንዳሃር ውስጥ በሚገኘው የጦር ሰፈር ላይ በደረሰው በዚህ ጥቃት ዘጠኝ ወታደሮች ሲቆስሉ፣ ሌሎች ስድስት ወታደሮች የደረሱበት ጠፍቷል ተብሏል። በመጨረሻም የስፔን መንግስት ካታሎኒያን ራስ ገዝ አስተዳደሯ የሚገፍ እቅድ ማውጣቱን ዛሬ ይፋ አድርጓል። ይህ የሆነው የግዛቲቱ መሪ የነጻነት ውሳኔ ህዝቡን እቅድ እገፋበታለሁ ብሎ ማስታወቃቸውን ተከትሎ ነው። የስፔን ጠቅላይ ሚኒስትር ማርያኑ ራጆይ ጽህፈት ቤት ባወጣው መግለጫ የህገ መንግስቱ አንቀጽ 155 ለማንቀሳቀስ ልዩ የካቢናት ስብሰባ ለማካሄድ አቅደናል ብለዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ። የጋቢናው ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜር ነው። እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተከሰተው ግጭት ውስጥ የተሳተፉና የሰው ሕይወት ያጠፉ የጸጥታ አካላት ማንነት ከማጣራቱ ስራ በኋላ እንደሚገለጽ የመንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ ሚኒስትር አስታውቀዋል። ሚኒስትሩ ሰሞኑን በሰጡት መግለጫ በፌዴራል ፖሊስ የሚሰጠውን መረጃና በኢትዮጵያ ሰብአዊ መብት ኮሚሽን የሚቀርበውን ሪፖርት መጠበቅ ያስፈልጋል ብለዋል። እስክንደር ፍሬው ተከታዩን ይዟል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ሰሞኑን የሰጡት መግለጫ የተለያዩ ጉዳዮችን የሸፈነ ነው። በተለይ በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች ከተከሰተው ግጭት ጋር የተያያዙ ጥያቄዎች በዛ ያሉ ነበሩ። መንግስት ግጭቱን ተከትሎ የተፈጸሙ የሰብአዊ መብት ጥሰቶችን የሚያጣራ ቡድን ወደ ስፍራው መላኩ ይታወሳል። እነዚህ የሰብአዊ መብት ኮሚሽን አጣሪዎች የታጠቁ ኃይሎችን ጨምሮ በተለያዩ ወገኖች የተፈጸሙ የሰብአዊ መብት ጥሰቶችን እንደሚያጣሩም ሲገለጽ ቆይቷል። ከትናንት በስቲያ በተሰጠው ጋዜጣዊ መግለጫ አለ። ሚኒስትሩ ከቀረቡት ጥያቄዎች አንዱ ታዲያ እነዚህ የታጠቁ ኃይሎች እነማን ናቸው የሚል ነው። ይህ በሂደት ይፋ እንደሚደረግ ነው ሚኒስትሩ በምላሹ ያብራሩት። የታጠቁ ኃይሎች የተባሉት እነማን ናቸው? የፌዴራል ፖሊስ ሪፖርት እያቀረበ በተለይም ደግሞ ለፌዴራል ግብረ ኃይል ይህንን ጉዳይ ለመከታተል እኛም ያለንበት ግብረ ኃይል ነው። በየጊዜው የጸጥታ ሁኔታው ያለበት ሁኔታ ያቀርባል። ትናንትናም ሪፖርት ያቀረበበት ሁኔታ አለ። የታጠቁ ኃይሎች የሚባሉት ይታወቃሉ። በሰብአዊ መብት ጥሰት ውስጥ የዜጎችን አካል ጉዳት እንዲሁም ደግሞ ሕይወት ያጠፉ አካላት፣ ቤት ያቃጠሉ የጸጥታ አካላት ተለይቶ ይታወቃሉ። እነዚህን በትክክል ከሚወሰደው እርምጃ ጋር ለመግለጽ ደግሞ ያላለቁ ስራዎች ስላሉ የፌዴራል ፖሊስ ስራውን እየሰራ ስለሆነ ያንን ተከታትለን ለወደፊት የምንገልጸው ይሆናል። ነገር ግን ይሄ ይሄ መረጃ የሚደበቅበት ምክንያትም የለም ግን ጊዜ ያስፈልጋል። አንደኛ የማጣራት ስራው ስላላለቀ እና እየተወሰደ ያለው እርምጃም ገና ሂደት ላይ ስላለ ጊዜውን በመጠበቅ በአንድ በኩል በፌዴራል ፖሊስ በኩል የሚቀርብ አለ። ወደ ሕግም ሲቀርቡ ማንነታቸው በትክክል የሚገለጥበት ሁኔታ አለ። ሌላ ደግሞ በኢትዮጵያ ሰብዓዊ መብት ኮሚሽን የሚቀርብም ሪፖርት ስላለ ያንን ጠብቀን ብናየው ጥሩ ይሆናል። ከዚህ ግጭት ጋር በተያያዘ በቁጥጥር ስር የዋሉት ሰዎች ቁጥርም እንደዚሁ በሂደት እንደሚገለጽ ነው ሚኒስትሩ የተናገሩት። የግጭቱ አካባቢ በመከላከያ ሰራዊትና በፌዴራል ፖሊስ ቁጥጥር ስር መሆኑንም ነበር ሚኒስትሩ ያብራሩት። በአሁኑ ጊዜ በወሰን አካባቢ በሁለቱም ክልሎች ወሰን አካባቢ ተፈጥሮ የነበረው ግጭት በመከላከያ ሰራዊት ጣልቃ ገብነት እንዲሁም ደግሞ በፌዴራል ፖሊስ ድጋፍ ተደርጎ በአሁኑ ጊዜ ግጭቱ ቆሟል። የግጭቱ አካባቢ ግጭት የተከሰሰባቸው አካባቢዎች በአሁኑ ጊዜ በመከላከያ ሰራዊት ቁጥጥር ስር ናቸው። ባለፈው እንደ ተገለጸው የታጠቁ ኃይሎች በሁለቱም ክልሎች በተለይ ሚሊሻዎች እና ፖሊሶች ከዚህ ግጭት ቀጠና እንዲርቁ ተደርጓል ማለት ነው። ስለዚህ በአሁኑ ጊዜ የተረጋጋ ሁኔታ እንዳለና የከፋ ግጭት እንደሌለ ባለፈውም እንደተገለጸው አልፎ አልፎ ችግሮች በተለይም ደግሞ የመከላከያ ሰራዊት የማይገኝበት አካባቢ እሱም በጣም ቀንሷል ማለት ይቻላል። በአሁኑ ጊዜ ጥሩ ሁኔታ ነው ያለው። ስለዚህ ይሄ ዘላቂ ሰላምን ለማስፈን የሚደረገውን እንቅስቃሴ የሚደግፍ አስቻይ የሆነ ሁኔታ መፈጠሩን ነው መግለጽ የምንፈልገው። ሚኒስትሩ በዚሁ ጋዜጣዊ መግለጫ እንዳሉት በሁለቱ ክልሎች አዋሳኝ ወረዳዎች የተከሰተው ግጭት በአገራዊ የንግድ እንቅስቃሴ ላይ ጭምር ተጽዕኖ አሳድሯል። በመንገዶች ላይ ያሉ መስተጓጎሎች እንደቀጠሉ ነው ነበር ያሉት። አካባቢው ከውጭ ወደ አገር እንደዚሁም ከአገር ወደ ውጭ የተለያዩ ምርቶች የሚተላለፉበት መሆኑን በማስታወስ በተለይም ደግሞ በምስራቁ የሀገራችን ክፍል አርሶ አደሮች ጭምር ማለት ነው። በፍራፍሬና በጫት ንግድ ወይም ደግሞ ምርት ላይ ኑሯቸው የተመሰረተ በዚህ በመንገድ ላይ በሚደረገው መስተጓገል አሁንም ሕይወታቸው ችግር ላይ የወደቀበት ሁኔታ አለ። ምክንያቱም የጫት ምርትን በመሸጥ የሚተዳደሩ ብዙ አርሶ አደሮች አሉ በምስራቁ የአገሪቷ ክፍል። እንዲሁም ደግሞ አትክልትና ፍራፍሬን በመምራትን የሚተዳደሩ አሉ። ይሄ ግጭት እንግዲህ የእነሱንም ህይወት እየጎዳ እንደሆነ ነው። ምክንያቱም በሚፈለገው ደረጃ ወደ ውጭ ገባ እንዳይቀርብ የሚደረጉ ክልከላዎች አሉ። ይሄ ችግር ትኩረት ተሰጥቶት እንዲስተካከል በመንግስት በኩል ከዚህ በፊትም ክብሩ ጠቅላይ ሚኒስትር ባስተላለፉት አቅጣጫ መሰረት ማንኛውም የትኛውም ክልል ጸጥታ አካል በፌዴራል መንገዶች ላይ ማስተጓገል እንዳይፈጠር ጥንቃቄ እንዲያደርጉ ከእንደዚህ አይነት ድርጊት እንዲቆጠቡ ተላልፎ ነበረ። አሁንም ደግሞ ግጭቱ ስላለ አሁን በልዩ ሁኔታ ተጠያቂነትን በማስፈን እንደዚህ አይነት ድርጊት ውስጥ የሚሳተፉትን አካላት ቁጥጥር ስር በመዋል ይህንን ችግር ለመፍታት እየተሰራ ነው የሚገኘው። እንዲሁም ደግሞ በንግድ ሚኒስትር የሚመራ አንድ ቡድን ተቋቁሟል። ያ ቲም ይህንን ችግር ለመፍታት አሁን ውይይት ጀምሯል። በተወሰነ ደረጃ እነዚህን ችግሮች በሀይል ሳይሆን የሕግ በላይነትን በማስከበር በውይይት ችግሮቹን ከነምንጫቸው ለመቅራፍ የተጀመረ ስራ አለ ማለት ነው። ነገር ግን ይሄም በተለይ በመንገዶች ላይ እያጋጠሙን ያሉ ችግሮች የሀገርንም ጥቅም የሚጎዳ ነው። በአንድ በኩል አርሶአደሮች በዚህ የሚተዳደሩትን፣ በሌላ በኩል ደግሞ በዚህ የሚተዳደሩ ቤተሰብ ያላቸው የንግዱ ማህበረሰብም አለው እነሱም ተጎጂዎች የሆኑ ነው። ከዛም ባሻገር ደግሞ የሀገርን ጥቅም እየጎዳ ነው። ምክንያቱም የውጭ ምንዛሪ የምናገኝባቸው ስለሆኑ ማለት ነው። ድርጊቱ አገርን የሚጎዳና የማንንም ጥቅም የማያስከብር መሆኑን ያስታወሱት ሚኒስትሩ በአስቸኳይ እንዲቆም አሳስበዋል። መንግስትም እርምጃ መውሰዱን ይቀጥላል ብለዋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ሰሞኑን መግለጫ የሰጡት በምክትል ጠቅላይ ሚኒስትር ደመቀ መኮንን ከተመራው ከፍተኛ የፌዴራል መንግስት የልኡካን ቡድን ጋር የግጭቱን አካባቢ ጎብኝተው ከተመለሱ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። በምሽቱ ጋቢና እንግዲህ በዛሬው ያለፈውን አመት የኢትዮጵያ የመጣኔ ሀብት እድገት መለኪያዎች፣ በተለይ የእናንተን ኪስ የሚመለከቱት ላይ እናተኩራለን። ዝርዝሩን ሄኖክ ይዟል። የኢትዮጵያ የህዝብ ተወካዮች ምክር ቤት የሶስተኛ ዓመት የሥራ ዘመንን የከፈቱት የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ በመንግስታቸው መሪነት በሀገሪቱ ተመዘገበ ያሉትን የምጣኔ ሀብት እድገቶች፣ ፈተናዎችና ቀጣይ የፖሊሲ አትኩሮቶችን አብራርተዋል። ኢትዮጵያ ላለፉት ሁለት ዓመታት በድርቅና በዝናብ እጥረት ተጠቅታ በሚሊዮኖች የተቆጠሩ ዜጎች ለተረጅነት ተጋልጠው ቆይተዋል። በአሁኑ ወቅትም ከ8 ሚሊዮን በላይ ሰዎችን ህይወት አደጋ ላይ የጣለው ድርቅ የግብርና ምርትን በመቀነስ የዘርፉን እድገት በእጅጉ ተፈታትኖታል። ዶክተር ሙላቱ ተሾመ ሁኔታው እንዲያብራራሉ በ2008 ዓ ም በሀገራችን ከፍተኛ ድርቅ ተከስቶ የነበረ ቢሆንም ኢኮኖሚያችን በፈጣን ሁኔታ በማደግ የስምንት በመቶ አማካይ ዓመታዊ እድገት ማስመዝገቡ ይታወሳል። በተለይም በዚሁ ዓመት የተከሰተው ድርቅ ለኢኮኖሚ ወደ ሰላሳ ሰባት በመቶ ድርሻ የሚያበረክተውን የግብርና ዘርፍ ተጨማሪ ሴት በቅድ ከተያዘው የስምንት ነጥብ ሁለት እድገት ምጣኔ በማነስ የሁለት ነጥብ ሶስት በመቶ እድገት እንዲያስመዘግብ ቢያደርግም የሌሎች ዘርፎች ማለትም የማኑፋክቸሪንግ ኢንዱስትሪ ዘርፍ ከነባር ኢንዱስትሪዎች የማምረት አቅም መሻሻል እንዲሁም ወደ ማምረት የተሻገሩ አዳዲስ የኢንዱስትሪ ኢንቨስትመንቶች በመኖራቸው ምክንያት እጅግ ፈጣን እድገት ማለትም የ18 ነጥብ አራት እድገት ማስመዝገብ ተችሏል። የዓለም አቀፍ የገንዘብና የልማት ምጣኔ ድርጅቶች የኢትዮጵያን የምጣኔ ሀብት እድገት በ2008 ዓ.ም መግቢያ ላይ በ4.5 ከመቶ ላይ አስቀምጠውት የነበረ ቢሆንም ድርቁ ያስከትላል ተብለው ተሰግተው የነበሩ የምርት ቅነሳዎች አስቀድሞ ከታሰበው የተሻሉ ሆኖ በመገኘታቸው አሃዙን በሁለት መቶኛ በተለይ አይኤምኤፍ ከፍ ያደረገበት ሁኔታ ታይቷል። በዚህ ባለፈው ዓመት የነበረውን ሁኔታ የኢትዮጵያ መንግሥት እንዴት ይመለከተዋል? ፕሬዚደንት ሙላቶ ያብራራሉ። የ2009 ዓ ም የኢኮኖሚ እድገት መረጃ በቅርቡ የታወቀ በመሆኑ ኢኮኖሚያችን በአመቱ በአማካይ የ10.9 በመቶ እድገት ማሳየቱን ያመላክታል። የምጣኔ ሀብት እድገቱና የምጣኔ ሀብት ድርሻ በተለይ የአገልግሎት ዘርፉ የተጠናከረ፣ ወሳኝ የሆኑት ግብርናና ኢንዱስትሪ ባሉበት ሲረግጡ መቆየታቸው የሚያሳስባቸው የምጣኔ ሀብት ባለሙያዎች የኢትዮጵያ ምጣኔ ሀብት ላይ አምራች የኢንዱስትሪ ዘርፍ ሚና ከፍ ሊል ይገባዋል ሲሉ ትንተናቸውን ይሰጣሉ። የምጣኔ ሀብት ክፍፍሉን ድርሻ ፕሬዝዳንቱ ሲያስረዱ፣ ግብርና የ36.3 በመቶ፣ ኢንዱስትሪ የ5.6 በመቶ ከዚህም ውስጥ ማኑፋክቸሪንግ ኢንዱስትሪ የ6.4 በመቶና የአገልግሎት ዘርፍ የ39.3 በመቶ ድርሻ ነበራቸው። ባለፈው ዓመት የኢትዮጵያ ምጣኔ በድርቅና ተያያዥ ችግሮች የግብርና ምርት እድገት የቀጨጨበት፣ የውጭ ምንዛሬ እጥረት የምጣኔ ሀብት እንቅስቃሴን ቀፍድዶ የያዘበት እንደሆነ በዓለም ባንክና ሌሎች የልማት ድርጅቶች ከ30 ዓመት በላይ ሲሰሩ የቆዩት ዶክተር አክሎክ ቢራራ ለዝግጅት ክፍላችን ሲያስረዱ የቆዩት ሁኔታ ነው። በሀገር ውስጥ የሚገኙ ባለሙያዎችም ይህንኑ ነው የመከሩት። በቀጣዩ ዓመት የውጭ ምንዛሬ እጥረትን ለመቅረፍ በተለይ የኢንዱስትሪና የግብርና ዘርፎች ከፍተኛ የእድገት አትኩሮቶች ተደርጎባቸዋል። ሆኖም በመላ ሀገሪቱ የተቀጣጠሉ ህዝባዊ ተቃውሞዎች የውጭ ባለሀብቶችን እንቅስቃሴ ተግ ያደረጉበት፣ አዳዲስ ባለሀብቶች ደግሞ ያሏቸውን ስጋቶች የጨመረ ሆኖ አልፏል። ከዚሁ ጋር ተያይዞ የኢትዮጵያ መንግሥት ባለፈው ሳምንት ብር ከዶላር ጋር ያለውን የውጭ ምንዛሬ በ15 ከመቶ ዝቅ አድርጓል። ብር ከሰነበተበት የሀያ ሁለት ብር ከአርባ ሳንቲም የዶላር ምንዛሬ ወደ 27 ብር በሚጠጋ ከፍ የተደረገበት ውሳኔ የውጭ ንግድን ለማበረታታት ያለመ ቢሆንም የዋጋ ግሽበት ስጋት ይኖረዋል ሲል የምጣኔ ሀብት አማካሪው ጌታቸው ተክለ ማርያም ያስረዳል። ይሄ እንግዲህ እንደ ፖሊሲ የሚደረገው ኤክስፖርተሮችን ለማበረታታት በሚል ኤክስፖርተሩን አበረታቶ ኢምፖርት የሚያደርገውን ሰውዬ ደግሞ ኢምፖርት ከሚያደርግ ኢምፖርት የሚያደርገውን ወይ ከውጭ የሚያስገባው ነቃ አገር ውስጥ እንዲያመርተው ማበረታታት ኢምፖርት ሰብስቲዩሽን የሚባለው ነገር እሱን ማበረታታት ነው አላማው። አሁን በኢትዮጵያ ሁኔታ ግን እሱ እውነት ነው ወይ ነው አሁን ጥያቄው። ኤክስፖርተሩ በዚህ ሁኔታ ተበረታቶ ወደ ውጭ በብዛት መጠን ኤክስፖርት ሲያደርግ አይተናሉ። እንደዚህ አይነት እርምጃዎች በተወሰዱባቸው ከዚህ በፊት ባሉት ሁኔታዎች ጭማሪ ማለካለን። የእስከ ዛሬዎቹ የውጭ ምንዛሬ ማስተካከያዎች ማርጅናል ወይም አነስ ያለ የኤክስፖርት ጭማሪ ነው ማምጣት የቻሉት። ለምን ሲባል ኤክስፖርተሩ ከሚገዛበት ዋጋ ይልቅ ሌሎች ብዙ ዋጋ የሚያስከፍሉት በሀገር ውስጥ ያልተመቻቹለት ሁኔታዎች አሉ። ስለዚህ እነሱ ባልተመቻቹበት ሁኔታ ወደ ውጭ ኤክስፖርት አድርጎ የውጭ ምንዛሬ በብዛት ያመጣል የሚለውን ነገር እስከ ዛሬ ያሉት ኤክስፒሪየንሶች፣ ታሪኮች የሚያሳዩን እውነት እንዳልሆነ፣ በተነጻጻሪው ግን ሌላኛው ሳይድ እውነት ነው። የውጭ ምንዛሬ ማስተካከያዎች በተደረገባቸው ሰዓታቶች ሁሉ በዚህ ሀገር ኢኮኖሚ ላይ ኢንፍሌሽናሪ ፕሬሸር ወይም የዋጋ ውድነት ጫና ተመልክተናል። ብዙ እቃዎች ከውጭ የሚመጡ እቃዎችን ጨምሮ የዋጋ ጭማሪ ሲደረግባቸው አይተናል። በቀጣዩ ዓመት የኢትዮጵያ መንግሥት የአስራ አንድ ነጥብ አንድ መቶኛ እድገት ለማስመዝገብ እቅድ ያወጣ ሲሆን የኢንዱስትሪ ዘርፍ ከፍተኛ ተስፋ ተጥሎበት የሀያ ሁለት ከመቶ እድገት ያስመዘግባል የሚል እቅድ ወጥቷል። ክፍል ሁለት ነው የያዝነው። ሙዚቀኛ በትናንትናው እለት ያቀረብንላችሁ እስራኤላዊ ሙዚቀኛ ነው ያሎ ይባላል። ከመስታወት ጋር ቆይታ አድርጓል። የእኔ መጀመሪያ ሶሎ አልቦም ይወጣል በአስራ አንደኛ ወር በዚህ አመት በዚህ አመት አዎ በዚህ አመት። በአልበሙ የተካተቱት አማርኛ ዘፈኖች ናቸው። አማርኛ ዘፈን እንደሚሰማ በኢትዮጵያ እኔ አልችልም ወደዚያ መድረስ። ለምን ጥላውን ሳየው፣ ማህሙድ ሳየው፣ ነዋይ ሳየው፣ አረጋ ሳየው፣ ኤርትራ ወቀ ሳያድ፣ ጂጂ፣ ዮሐንስ እንደነሱ አልችልም። አሁን እኔ እኔ ህሳቤ የተለያዩን ሙዚቃ ባንድ ላይ በአንድ ዘፍ እናወጣሉ። አንዳንድ ጊዜ ቃላቱ በአማርኛ ይሆናል። ሚዚክ አሬንጅመንት አሜሪካ ዌስተርን ዩሮፕ ይሆናል። ቋንቋው እንግሊዝኛ ይሆናል። የኢትዮጵያ ሙዚቃ አሁን ይህም ጃዝ ነው እና ትንሽ ጉራጌም ይሰማል። ስለዚህ በአንድ ላይ ሁሉን አንድ ጊዜ በአንድ ላይ አድርጌ ሚውዚክ አሬንጅመንት ይደረጋል እና ወደ አራት ዘፈን በአማርኛ አለ ስድስት ዘፈን በእንግሊዘኛ አለ እና ይሄ እኔ ነው። በጣም ደስ ይላል። እስቲ ሳብ ሳም አርግኝን ዘፈንልኝ ላስቸግረኝ ይሰማል። አዎ ይሰማል።

ላ የሚያጅቡ የሙዚቃ መሳሪያ ተጫዋቾች አሉ። እነማን ናቸው? እንዴት ተገናኛቸው? ራይሌ ናቸው በፊት አውቃቸዋለሁ፣ በሌላ ባንድ የሚጫወቱ እና ጠየቋቸው። ይህ ሙዚቃ ነው እኔ ጋር መስራት ትፈልጓላቸው? ጠየቋቸው እና ለእኔ ደስታ እሺ ያሉኝ። በኢትዮጵያ ሙዚቃ በጣም ይወደው ለዚህ ሀገር በጣም በመጨረሻ አምስት አመት እዚህ ወደ ሀያ ሰላሳ ባንድ አሉ። ሀበሻ ሀበሻም ባይሆኑ ኢትዮጵያ ሙዚቃ ነው ያደረገው። ምን እሽ ያሉኝ። እኔም ስዘፍን ይወደዋል እና ይህንን ኮንሰርት በፊት የነ ረጌ ባንድ ስሰራ በፊት አይተውኛል። ስለዚህ ትንሽ ይታወቅ ነበርኩኝ ከዚህ የተላቪቭ አካባቢ እሽ ያሉኝ እና ስራ ጀመርነ። አንዱ ኡሪ ኪኖሮት የሚባል ሙዚቀኛ አለ። እሱ ሙዚቃ አሬንጅመንት ያደርጋል። እኔና እሱ ስለ ሙዚቃ እንሰራለን። ከዚያ በኋላ ሪሄርሰር ስናደርግ በስቱዲዮ ለሙዚቀኛ እንሰጣ ለሁሉ ለሁሉ ለሙዚቀኛዎች እንሰጣቸዋለን እነሱ ይጫወጧል እኔና ጓደኛዬ ነው የምንስራው ሁሉ አሬንጅመንት ሙዚቃ አዎ በኮምፒውተር እንስራዋለን ይስሙታል እና ያነቡታል አንድ ጊዜ በጣም ትልቅ መድረክ ላይ ይሰርትሃል በጣም በርካታ ተመልካቾች ያሉበት እሱን ቪዲዮ ነው እኔ የሚያገኘሁት መጀመሪያ የት ነው የተጫወትከው ክራኮቭ የሚባል ቦታ ነው ፖላንድ ነው የደረስኩትን ጊዜ ሁሉ በፎቁ ላይ የእኔን ፎቶ በጣም በትልቅ በትልቅ በብዙ ፎቃ ያለው በአውቶቡሱ በኤርፖርት በጣም የኔ ፎቶ። ፌስቲቫል ጁዊሽ ካልቸር ፌስቲቫል፣ ይሄ ነው ታይትል የፌስቲቫሉ ታይትል። አንድ ጥቁር ብር አልነበረም። አሁን ትንሽ ፍራሁኝ። ለምን በአማርኛ ነው ምዘፍን እነሱ እና ፖላንድ ምን ምን አማርኛ ሙዚቃ ያውቋል። ግን ኮንሰርቶ ሲጀመር በጣም አበዱ እኮ የፀሐይ ዮሐንስ ዘፈን ሳብሰም ሲሰሙ አበዱ፣ በጣም ተደሰቱ። በጣም ግሬት ኤነርጂ። እሱም ብቻ ነው የተጫወትከው? ወደ አንድ ሰዓት ከአስር ደቂቃ ወደ አስራ ሁለት ዘፈን ብዙ ዘፈን የእኔ የጻፍኩት ነው፣ ግን ሶስት ዘፈን የአማርኛ አረኩኝ እና አንዱ ሳብሰም ነው ለበኋላ የአለማዊ ውሸት የወይን አረጊቱ የወይን አረጊቱ ነይለኝ በሞቴ እስቲ በለው May interest cut in Alkis a A good no. good night, good no. ጨምር አብረን እንግዲህ መድረክ ላይ ይ ደስ ይላል፣ በጣም በጣም ደስ ይላል። ስለዚህ እንግዲህ እዛ መድረክ ላይ ያንን ብቻ ነው ሰው ግን የተመለከተው ማለት ነው። በጣም ደንበኛ ነበር። በጣም ኢትዮጵያ ሙዚቃ ለዓለሙ በጣም አዲስ ነው፣ አያውቁትም እና ሳውንዱ ሲሰሙት በጣም ዋው ስታፍ they're really excited. Tadassatu. But በጣም ተደሰቱ። ለእኔ እኮ ዋው፣ እንግዲህ ወደ የግል ህይወትህ ልምጣና፣ አግብተሃል ወልደሃል? ልጅ አለኝ፣ እሷ አሰባበጥ አመቷ ነው ግን አሁን ሚሽት የለኝም። ለ የሙዚቀኛ ህይወት ቀላል ነገር ማደል፣ ሁልጊዜ ውጭ ሀገር መሄድ መመለስ፣ ምን ምን ማድረግ ይቻላል ግን ቀስ ብዬ እንደገና ደግሞ ሌላ ልጅ እጨምራለሁ። መናገር የምትፈልገው ማስተላለፍ የምትፈልገው መልእክት ካለ ለሙዚቀኞችም? ቢሆን ለኢትዮጵያ ትልቅ ትልቅ ትልቅ ፓዚቲቭ ፊውቸር አላት ኢትዮጵያ። ሀገር አምናለሁ፣ እወዳታለሁ፣ አክብራታለሁ። ሁሉ በሰላም ይሁን። ሰላም ብቻ ለ ለኢትዮጵያ ብቻ ለዓለም ሁላ። ለወጣቶቹስ ምን ትላለህ? ኢትዮጵያ ላሉ ወጣቶች ዋው ትልቅ ጥያቄ ነው። ወይም ማምን እና ተስፋ ይሄ ነው ዋናው ነገር። ለህይወት ተስፋ ካለህ እምነት ካለህ አትቆምም፣ ሁልጊዜ ትሄዳለህ። ለአንድ ቦታ ሁሉ መቆም አይቻልም በዚህ ዓለም። ይነው ሳቤ ተነስ እና ሂድ ሁልጊዜ እና እግዚአብሔር ጥሩ ጥሩ ጥሩ ይሰጥሃል ከሰራህ ካመንክ ተስፋ ካለህ እግዚአብሔር ይሰጥሃል። ይሄ ነው እኔ ሳፍ ለወጣቶች። እሽ ግን በጣም ነው የማመሰግነው። እንግዲህ ግሊያለው እዚህ ሲመጣ በድጋሚ እንግዳችን አድርገን እናገባለን። በጣም ደስ የሚል ነው። ድምፅሽንም አድንቀናል። መስታወት አራጋው ለዛሬ እንግዲህ እዚሁ ላይ እንሰናበታችሁ። ስናስተናግዳችሁ ያመሸ ነው ሄኖክ ሰማ ጊዜር ና ም መስታወት አራጋው ነበርኩ። በቴክኒክ ዝግጅታችንን ሲያቀናብር የቆየ ሞክ ቢልያበሮ፣ ሙዚቃውን በመምረጥ ዲጄ ፋትሱ። ጉዟችሁ የሰመረ ይሁን እያል እንሰናበት። መልካም ምሽት፣ መልካም ምሽት Thank